የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትናንት ማታ ስለ ሀገሪቱ ሁኔታ የሚገመግመውን ሰባተኛውንና የስልጣናቸው የመጨረሻ ዓመት የሆነውን ንግግራቸውን አሰምተዋል። ፕሬዚዳንቱ በህግ መምሪያና በህግ መወሰኛው ምክር ቤት አባላት ፊት ቀርበው ባደረጉት ንግግር ስለ መጪው ዓመት ብቻ ሳይሆን ስለ ቀጣዮቹ አምስት ዓመታትና ከዚያም ርቀው እንዲመለከቱ አስገንዝበዋል። የአሜሪካ ድምጿ ካሮሊን ፕርሱቲ ያጠናቀረችውን ዘገባ አዳነች ፍሳየት ታቀርባለች። ፕሬዚደንት ኦባማ ስለ ሀገሪቱ ሁኔታ ባደረጉት የመጨረሻው ንግግራቸው ተስፋ አንጸባርቀዋል። ሀገሪቱ ካለምንም ብዥታ በእውነታ ላይ የተመሰረተ አመለካከት ያላት ደግነትና ለጋስነት የማይለያት በአሁኑ ወቅት ደግሞ የአሸባሪነት ስጋት ያለባት ሀገር እንደሆነች ገልጸዋል። በአሜሪካ ላይ ስትነሱ፣ እኛም እንመጣባቸዋለን። አሸባሪዎቹ በፓሪስና በካሊፎርኒያ ጥቃት ያደረሱ ቢሆንም አገር በቀልና የውጭ ሀገራት አሸባሪዎች አደገኛነት እንዳለ ሆኖ የሀገራችንን ሕልውና አደጋ ላይ የመጣል ብቃት የላቸውም ብለዋል ፕሬዝደንት ኦባማ። ያም ሆኖ ግን የሪፑብሊካውያን የበላይነት የሰፈነበት ምክር ቤት እርምጃ እንዲወስድ ጥሪ አቅርበዋል። ይህ ምክር ቤት ይህን ጦርነት ስለ ማሸነፍ ጉዳይ አክብዶ የሚያይ ከሆነ ለወታደሮቻችንና ለመላው ዓለም መልእክት የማስተላለፍ ፍላጎት ካለው እስላማዊ መንግሥት ነኝ በሚለው ጽንፈኛ ቡድን ላይ ወታደራዊ ኃይል ለመጠቀም መፍቀድ ይኖርበታል። በጉዳዩ ላይ ድምፅ መስጠት ይገባዋል። ፕሬዝደንት ኦባማ የዩናይትድ ስቴትስ ምክር ቤት በኩባ ላይ የጣለውን ማዕቀብ እንዲያነሳም ጠይቀዋል። ፓሲፊክን በሚመለከት ደግሞ ምክር ቤቱ የትራንስ ፓሲፊክ አጋርነት የንግድ ስምምነት እንዲያጸድቅ ጥያቄ አቅርበዋል። ፕሬዚደንት ኦባማ ስለ አሜሪካ ሁኔታ የሚገመግመው ንግግራቸውን ከማሰማታቸው በፊት በሁለት የአካባቢ ጥበቃ ጀልባዎች ላይ የነበሩ አስር አሜሪካውያን መርከበኞች በኢራን ታስረዋል። በኢራን ጉዳይ ጥርጣሬ የሚያንጸባርቀውን ምክር ቤት ከኢራን ጋር የተደረገውን የኒውክሌር ስምምነት ለማሳመን በወተወቱበት ወቅት እንኳን ስለ ታሰሩት መርከበኞች አላነሱም። ኢራን ኢራን በአሁኑ ወቅት የኑክሌር ፕሮግራሟን ጋብ አድርጋለች። የዩራኒየም ክምችቷንም አርቃለች። ዓለም በዚህ መልክ ሌላ ጦርነትን አስወግዷል። የደቡብ ካሮላይና ክፍለ ግዛት አስተዳዳሪ ኒኪ ሀሊ በበኩላቸው ለፕሬዝደንት ኦባማ ንግግር የሪፑብሊካውያን ምላሽ ላይ የተመሰረተ ንግግር አድርገዋል። የዋይት ሀውስ ቤተ መንግስት በተለየ አስተዳደር ላይ ሲሆን ያላቸውን ራዕይ አንጸባርቀዋል። We would make international agreements that were celebrated in Israel. Okay. I don't think he expects serious action on any of those items coming out of this Congress in particular. He wants to be seen that he cares. ካቀረቧቸው ጥያቄዎች አንዳቸውም ቢሆኑ በተለይም በዚህ ምክር ቤት ከባድ እርምጃ ይወሰዳል ብለው የሚጠብቁ አይመስለኝም። ስላነሷቸው ነጥቦች እንደሚቆረቆሩ ለሕዝቡ ለማሳየት ይመስለኛል። ለወደፊት በሚታወሱበት ታሪክም ይመዘገባል። ፕሬዚደንት ኦባማ ትላንት ማታ ባደረጉት ሀገሪቱ ስለምትገኝበት ሁኔታ የሚገልጽ ንግግር ዩናይትድ ስቴትስ በፖለቲካ አመለካከት መከፋፈል መቀጠሏ እንደሚያሳዝናቸው ገልጸዋል። ሆኖም ሪፑብሊካውያን የሚያሰሙትን አሉታዊ ንግግርንም ነቅፈዋል። ስለ አሜሪካ ኢኮኖሚ መዳከም የሚነገረው ሁሉ ባዶና የተጋነኑ የፖለቲካ ቃላት ናቸው። ሪፑብሊካዊው ፕሬዝዳንታዊ ተወዳዳሪ ዶናልድ ትራምፕ የፕሬዝደንት ኦባማን ንግግር ህይወት አልባ የሆነ ደካማ ብለውታል። ሌላው ሪፑብሊካዊ ተወዳዳሪ ቴድ ክሩዝ ደግሞ ስለ ሀገሪቱ ሁኔታ የሚገልጽ ሳይሆን ሁኔታውን የሚያስተባብል ነው ብለዋል። ፕሬዝደንት ኦባማ ባደረጉት ንግግር ለማስተላለፍ የፈለጉት የፖለቲካ መልእክት አሜሪካውያን የሪፑብሊካውያንን ልፈፋ ችላ በማለት የወደፊቱን ትውልድ በሚመለከቱ ጉዳዮች ላይ እንዲያተኩሩ ማሳመን ነው።